ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አድራጋው ጋር ለሚቀጥሉት ሰላሳ ደቂቃዎች አብረናችሁ እንቆያለን። ሰላም እንደምናመሻችሁ። በዛሬ የጋቢና ዝግጅታችን አስራ አምስት አባላት ያሉት የዲያስፖራ ትረስት ፈንድ አማካሪ ምክር ቤት ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያም አልማርያምን አሳፍረናል። ተጠያቂነትና ግልጽ ስራ የሚባለውን ነገር በከፍተኛ ደረጃ ነው የምናየው። እርግጥ እንዳልኩሽ ይህን ነገር ገና ጀማሪ ስለሆን አልተነጋገርንበትም። ግን እሱ በስራው ላይ የመጀመሪያ ሆኖ ነው የሚታየው። ምክንያቱም ሕዝቡም መንፈሱ ተረጋግቶ እምነትም ኖሮት ለመስጠትም የሰጠውን ገንዘብ ጥሩ ቦታ ላይ እንደሚውል ማረጋገጥ የሚችለው እነዚህ ነገሮች ተጠያቂነትና ግልጽ ስራ በሚኖሩበት ጊዜ ነው። በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የተቋቋመውን ምክር ቤት አስመልክቶ ማብራሪያውን ይዘናል። በኢትዮጵያ ሶማሌ ክልል ባለፈው ሳምንት የተከሰቱ ግጭቶችና የፖለቲካ አለመረጋጋትን አስመልክቶ ከተለያዩ አካላት ጋር የተደረገ ውይይት ይዘናል። የፌዴራል መንግስት በክልሎች የፌዴራል ሰራዊት ማሰማራት የሚችለው በምን አይነት ህገ መንግስታዊ ማዕቀፎች ነው? ሁለቱም ምክር ቤቶች አንድ ላይ ቆጭ ብለው ችግር ተፈጥረዋልና ይህን ችግር ለማስወገድ ፌዴራል መንግስት አልቃ ይግባ ክልል ውስጥ ብሎ መወሰን ይችላሉ። ሶስተኛ አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርአቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ አልቃ እንዲገባ መወሰን ይችላል ይላል የህግ ባለሙያ አቶ ሙልጌታ አረጋዊን ጨምሮ በሶማሌ ክልል በፖለቲካና በሰብአዊ መብት ዙሪያ የሚንቀሳቀሱ እንደዚሁም የሚሳተፉን ውይይት በጋቢና ይዘናል። የወጣቱ የአስተዳደር እና ምጣኔ ሀብት ሚና ከዓለም አካባቢዎች የሚቃኝ ውይይት በአሜሪካ ድምጽ በዚህ ሳምንት ተዘጋጅቶ ነበር። Hello, I'm Sarah Zaman. Welcome to Thinking Forward, a Voice of America town hall that's a discussion with young international leaders. ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና VOA የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዛሬ እለት ከቱርክ በሚገባ ብረትና አሉሚኒየም ላይ ከፍተኛ የቀረጥ ጭማሪ በማድረግ ውጥረቱን አባብሰውታል። ቱርክ ላይ ታሪፉ በእጥፍ እንዲጨምር ትእዛዝ ሰጥቻለሁ ሲሉ ፕሬዚዳንቱ በትዊተር መልእክት አስተላልፈዋል። ሚስተር ትራምፕ ይህንን ያደረጉት ቱርክ በሁለቱ ሀያሎች መካከል ያለውን ውጥረት ለማርገብ ዲፕሎማሲያዊ ልዑካን ወደ ዋሽንግተን ከሁለት ቀናት በኋላ ከላከች በኋላ መሆኑ ተገልጿል። ተንታኞች የሁለቱ ሀገሮች ውጥረት በቱርክ ላይ የገንዘብ ቀውስ አደጋ ደቅኖባታል ሲሉም አስጠንቅቀዋል። ሚስተር ትራምፕ ቱርክ ወደ ዩናይትድ ስቴትስ ገበያ ሸቀጧን ከቀረጥ ነጻ መላኳን ሊያቆሙ ነው ብለው በወጡ ሪፖርቶች ምክንያት የቱርክ ሊራ በአስር ዓመት ውስጥ ባልታየ መልኩ አሽቆልቁሏል። በሳውዲ አረቢያ የሚመራው ህብረት በየመን ሁቲ አማጽያን ላይ ያደረሱት የአየር ጥቃት ነጻ ምርመራ እንዲከፈትበት የተባበሩት መንግስታት ድርጅት ጠየቀ። ሁቲ አማጽያኑ በአየር ጥቃቱ ቢያንስ ሀምሳ ሰዎች ተገድለዋል፣ ሰባ ሰዎች ቆስለዋል፣ የሚበዙት ህጻናት ናቸው ብሏል። አማጽያኑ እንዳሉት ከተተኮሱት ሚሳይሎች አንደኛው ልጆችን ከበጋ ወራት የሽርሽር ዝግጅት ወደ ቤት የሚመልስ አውቶቡስ መቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ስለተካሄደው የአየር ጥቃት ነጻና ፈጣን ምርመራ እንዲከፈት ጠይቀዋል። ደቡብ ኮሪያ ሶስት የሀገሯ ኩባንያዎች የተባበሩት መንግስታት ድርጅትን ማዕቀቦች ጥሰው ከሰሜኗ ኮሪያ ወደ 6 ሚሊዮን ዶላርስ የሚያወጣ 35ሺህ ቶን ከሰልና ብረት አስገብተዋል ስትል አስታወቀች። በመጨረሻም የአፍጋኒስታን ታሊባኖች ከዋና ከተማዋ ከካቡል በስተደቡብ ምዕራብ 150 ኪሎ ሜትር ርቀት ላይ የምትገኝ ጋዝኒ ከተማ ወረው እስከ ዛሬ ንጋት ድረስ ከመንግስቱ ኃይሎች ጋር መታኮሳቸው ተገልጧል። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ጋቢና ቢኤ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኤ ሌስ ክሮስ ቦንድሪስ ቱገር አስራ አምስት አባላት ያሉት የዳያስፖራ ትረስት ፈንድ አማካሪ ምክር ቤት አባላት የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው በበጎ ፈቃደኝነት ለማገልገል የተሰባሰቡ እንደሆኑ የአማካሪ ምክር ቤቱ ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያም አስታወቁም። ከፍተኛ ባለሙያዎችና የመብት አራማጆች በስብጥሩ ጥሩ የተካተቱበት ስብስብ የጠቅላይ ሚኒስትሩ ሀሳብ ውጤታማ የሚሆንበትን ዘዴ አጥንተው ተግባራዊ እንደሚያደርጉም ተናግረዋል። ጽዮን ግርማ ፕሮፌሰር አለማየሁ ገብረ ማርያምን አነጋግራለች። እንግዲህ የተመረጡት ያው እያንዳንዳችንም እንታወቃለን። አንዳንዱም በሙያው በልምዱ የታወቁ ሰዎች አሉ። ብዙዎቹን ሰዎች እየደወል እየጠየቅን እኔም ሌሎችም እየጠየቁ ምናልባት በዚህ ነገር ላይ መሳተፍ ትችላላችሁ እያል እያጠያየቅናቸው ናቸው። በተቻለን መጠን ብዙዎችም እንደ አስራ አምስት ሰው ይባል እንጂ ከኛ ጀርባ ደግሞ ከዛ የበለጡ ባለሙያዎች አሉ በአገልግሎት ላይ ለመዋል ራሳቸውን ቃል የገቡ ማለት ነው። ግን ምናልባት እንደምትገምች ሁሉ አንዳንድ መስሪያ ቤት ለምሳሌ ውስጥ ድንጋጌያቸው አንዳንድ ነገሮችን ስለማይፈቅድ ምናምን የመሳሰሉት ነገር ነው እንጂ ብዙ ከኛ ጋር የተሰለፉ ሰዎች አሉ። በግለሰብም ደረጃ በሌላም መንገድ የተሳተፉ ሰዎች አሉ። እነዚህ አስራ አምስት ሰዎች ምን አይነት ሚና ነው የሚኖራችሁ? ከኢትዮጵያውያንና ትውልድ ኢትዮጵያውያን ላይ ብቻ ነው ገንዘቡ ተሰብስቦ ወደዛ የሚሄደው ወይስ አለም አቀፍ ተቋማትን የፋይናንስ ተቋማትን የማካተት ሀሳብ አለ? ምን አይነት ሚና ነው የሚኖራችሁ? በጣም ጥሩ ጥያቄ ነው። እንግዲህ ገና ስራው የጀመርነው አሁን ቅርብ ጊዜ ነው። እንደምታውቂው ጠቅላይ ሚኒስትሩ ይህንን ነገር ለሕዝብ ከገለጹ ገና አንድ ወር ነው የሞላው። ስለዚህ ብዙ የሚሰሩ ነገሮች አሉ እና በቅደም ተከተል የምናጠናቸው ነገሮች አሉ። እንደጠቀሻቸው ሁሉ ከኢትዮጵያውያኖች ብቻ ነው ወይ ገንዘብ የሚመጣ የሚለው እሱ ጥያቄ አልተመለሰም። ግን በእኔ አስተያየት በግሌ ነው የምለው፣ መርዳት የሚፈልግ ሰው በሙሉ ይረዳል ብዬ ነው የምጠብቀው ከሌላም ከአሜሪካኖች ለምሳሌ አብረውን የሚሰሩ ሊኖሩ ይችላሉ። ማለትም በስራ ልምምዳችን፣ በጓደኝነት፣ በሌላ መንገድ የምናውቃቸው እኛን በማወቅና በእኛ ፍቅር ያላቸው ኢትዮጵያን ለመርዳት የሚፈልጉ አሉ። እነሱ ፍላጎት ካላቸው ከነሱ የእነሱን ድጋፍ ማንፈልግበት ምንም ምክንያት የለም። ነገር ግን በአሁኑ ጊዜ ብዙ የሚዋቀሩ ነገሮች አሉ ብዙ ተጠንተው መሰረታዊ በሆነ መንገድ መሰረቱን በደንብ ጥሎ ወደፊት የምንገፋበትን ነገር እያሰላን ነው ያለ ነው ማለት ነው። እንግዲህ እርሶም እንደጠቀሱት የጠቅላይ ሚኒስትሩ ይህንን ሀሳብ ያቀረቡት የ2011 የበጀት ዓመት ለህዝብ ተወካዮች ምክር ቤት ለማጸደቅ በቀረቡበት ወቅት ነው። እንዳሉት አንድ ወር አካባቢ ነው የሚሆነው። ትላንትና የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው ደግሞ እንደተናገሩት ኢትዮጵያኖች በቀናነትና በርብርብ ፈቃዳቸውን አሳይተዋል፣ የሚል ነገር አንስተዋል። እና ይሄን ነገር እናንተ ወስናችሁ በበጎ ፈቃደኝነት ለማገዝ ስትገቡ የንግድና ምጣኔ ሀብት ባለሙያዎችን አማክራችኋል ወይ? ይህንንስ ሀሳብ ታዩታላችሁ? የራሱ ጉዳዩ አዋጭ ነው አዋጭ አይደለም የሚለውን ሁለተኛ፣ ደግሞ አፈጻጸሙንስ በተመለከተ እንግዲህ የኢትዮጵያ መንግስት በጣም በሙስ ቅርስና ሕዝብን ገንዘብ በአግባቡ ለሚፈለገው ዓላማ ባለመዋል የሚተች ነውና ይህን ንስ በተመለከተ ለመቆጣጠር ለመከታተል የምትሰሩበትን ነገር የተነጋገራችሁበት የተወያያችሁበት ወይም ወደፊት ደግሞ ለዚህ የሚሆን ነገር ያስቀመጣችሁት አለ ወይ? እንዴት በአጭር ጊዜ ወሰናችሁ? እሺ ጥሩ ጥያቄ ነው። እንደጠቀስኩልሽ ገና እየተደራጀን ነው ያለ ነው። ነገር ግን የጠቀሻቸው ነገሮች በተለይ በሙስናና ያልሽው ነገር በጣም የሚተኮርበት ነገር ነው ብዬ ነው የማምነው። ምክንያቱም እንደጠቀስሽው ሁሉ ከአሁን በፊት በሙስና ወይንም ገንዘብ የተሰበሰበ አላግባብ በማባከን በመመከን የመሳሰሉትን ነገሮች ጥፋት እንዳሉ እናውቃለን። ስለዚህ ይሄ አካውንታቢሊቲ እና ትራንስፓረንስ የሚባለው ነገር ወይም ተጠያቂነትና ግልጽ ስራ የሚባለውን ነገር በከፍተኛ ደረጃ ነው የምናየው። እርግጥ እንዳልኩሽ ይህን ነገር ገና ጀማሪ ስለሆን አልተነጋገርንበትም። ግን እሱ በስራው ላይ የመጀመሪያ ሆኖ ነው የሚታየው። ምክንያቱም ህዝቡም መንፈሱ ተረጋግቶ እምነትም ኖሮት ለመስጠትም የሰጠውም ገንዘብ ጥሩ ቦታ ላይ እንደሚውል ማረጋገጥ የሚችለው እነዚህ ነገሮች ተጠያቂነትና ግልጽ ስራ በሚኖሩበት ጊዜ ነው። ስለዚህ የእነሱን መዋቅሮች በመጀመሪያ ደረጃ እንመለከታቸዋለን። እንዴትም እንደሆነ ግልጽ በሆነ መንገድ ህዝብ በሚረዳው እና ህዝብ ለመከታተል በሚችልበት ዘዴ የምናቋቁመው እናቋቁመዋለን ብዬ ነው የማምነው። በሁለተኛ ደረጃ ኢኮኖሚስቶች እንደዚህ ያልሻቸው እነዚህ ከእኛን ጋር የሚሳተፉት ሰዎች የዛም አይነት ልምድ ያላቸው ሰዎች ናቸው። በብዛት በዚህ ነገር ላይ እየሰሩና ልምድ ያላቸው ናቸው። ለምሳሌ በመሀላችን በትራስት ፈንድ ላይ የሰሩ ሁለት ሰዎች አሉ። እዚህን አይነት ነገር በኢንቨስትመንት ባንክ ደግሞ የሰሩ ሰዎች አሉ። እንግዲህ ይሄ ትራስት ፈንድ ሲባል የኢትዮጵያ መጀመሪያው አይደለም፣ በሌላም ሀገሮች አሉ። እስራኤልም፣ በእንድም በሌላም ሀገሮች እንደዚህ አይነት ትራስት ፈንዶች የሰሩ አሉ። እነሱንም ደግሞ በዛ ላይ የተሳተፉ ሌላ ሰዎች ድጋፍ የሚሰጡን አሉ። ስለዚህ እነዚህን ጥያቄዎች በተሟላ መንገድ እንከታተላለን ብዬ ነው የምገምተው። አሁን በቀጥታ ከማን ጋር ነው የምትነጋገሩት? በዚህ አስራ አምስት ውስጥ ያላቸ እንደ ገባኝ እንደገባኝ ከሆነ ሁላችሁም ከኢትዮጵያ ውጭ የምትገኙ ባለሙያዎች ና ምሁራን ናችሁ። በኢትዮጵያ በኩል እንደዚሁ አይነት ቡድን አለ። ማን ነው በኢትዮጵያ በኩል ይህንን በኃላፊነት የሚመራው? በየቀኑ ይህንን በተመለከተ ግንኙነታችሁ ከማን ጋር ነው? እንግዲህ እንዳልኩሽ ገና እየጀመርን ነው ያለ ነው ኢንተርፌስ የሚያደርግ ወይም ከዛ በኩል ያሉትን እስኪደራጁ ድረስ እንጠብቃለን ማለት ነው። እኛ እራሳችን ገና እየተደራጀን ስለሆን ማለት ነው። እንግዲህ ማስታወስ ያለብን ይሄ ነገር ገና ሀሳቡ እንኳን ከቀረበ አንድ ወር አልሞላውም። ስለዚህ ብዙ የሚሰሩ ነገሮች አሉ። ስራ የሚጠይቁ ናቸው እና በእነሱ ላይ አሁን ግን አሁን ግን ይሄንን በተመለከተ አሁን ግን በቀጥታ ከማን ጋር እየተነጋገራችሁ ነው? ዝም ዝርዝሩ ይፋ ተደርጓል፣ የቦርድ አባላቱ ተገልጿል። እና ከማን ጋር ነው እየተነጋገራችሁ? እንግዲህ አሁን አሁን የምንነጋገረው ካልሽው ያው ጠቅላይ ሚኒስትሩ ጽህፈት ቤት የተሰጠን ያው አናውንስመንቱን ወይም ማስታወቂያውን አይተሻል። እስከ እስካሁን ድረስ ያለው በዛ ነው። ከዛ ደረጃ ያለፈ ነገር ምንም የለንም ግን ወደፊት በምንሄድበት ጊዜ አሁን የጠየቅሻቸው ነገሮች ማሟላት ይኖርብናል ማለት ነው። ገና ይሄኛው እንግዲህ ያው ማንዴት እንደማለት ነው፣ ወይም ትዕዛዙም ነው ያገኘ ነው ግን ትዕዛዙን በስራ ላይ መዋልና በምን አይነት ዘዴ እንደሚሆን እና የበለጠ ስኬታማ እንዲሆን የምናደርግበትን ደግሞ ዘዴ እያጠናን ወደፊት እንገፋበታለን ማለት ነው። ገና መጀመራችን ስለሆነ ማለት ነው በአንድ ወር ውስጥ ብዙ ነገር ማድረግ አይቻልም ግን በተቻለ መጠን ደግሞ ነገሩን ለማጣደፍ እንሞክራለን ማለት። በጣም አመሰግናለሁ ለሰጡን ማብራሪያ ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካል ሳይንስ መምህርና የህግ ባለሙያ ጊዜርስጥ ላይ እኔም አመሰግናለሁ። የአሜሪካ ድምጽ የአማርኛ ፕሮግራም መልካም ቀን ላንቺም፣ ለአድማጮቻችሁ። የጋቢና ጉዟችን ይቀጥላል። በኢትዮጵያ ሶማሌ ክልል ባለፈው ሳምንት የተከሰቱ ግጭቶችና የፖለቲካ ለመረጋጋትን አስመልክቶ ከተለያዩ አካላት ጋር የተደረገ ውይይት ይዘናል። የግጭቱ መንስኤና የደረሱ ጉዳቶችን አልፎም የፌዴራልና የክልል መንግስታት የጸጥታ ጥበቃ ግንኙነትን ከህግ አንጻር አሉላ ከበደ በቀጣዩ ውይይቱ ይገመግማል። ስሜ አሊ አፌ አሊ ይባላል። ከሶማሌ ክልል የቀድሞ ፓርላማ አባል ነኝ ነበር አሁንም ደግሞ ለሶማሌ ክልል ያለው ችግር የሶማሌ ሕዝብ ለመዳን ተነስቶ የተቋቋሙበት መድረክ አፋ ጉባኤ ነኝ። እኔ ዶክተር እስማኤል ቆዳህ ነው የሚባለው እዚህ ኖርዝ አሜሪካ ነው የሚኖረው። የእኛ ድርጅት ኢትዮጵያን ሶማሌ ካውንስል ወሸንጎ ለኦልሞስት ሀያ አመት በዚህ በአክቲቪስት ስራና በሌሎች ሲቪክ ሶሳይቲ ስራ ላይ ነው ተቀመን በር ነኝ ለምሳው በንቲ ይባላለሁ። በኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽን ኮሚኒኬሽን ዳይሬክቶሬት ዳይሬክተር ነኝ። ሙልጌታ አረጋዊ የህግ ባለሙያ ነኝ። እንግዶች የሁላችሁም አመሰግናለሁ። መሰንበቻውን በጀጅጋ የደረሰ ሁከት መነሻ አይሁን እንጂ ቀደም ሲልም ሲነሱ የነበሩ አንዳንዶች፣ በዚህ ውይይት የምትሳተፉትን ጨምሮ በተደጋጋሚ ታቀርቧቸው የነበሩ ቅሬታዎች ለዚህ ውይይት ምክንያትም ሆነዋል። እስኪ መሰንበቻውን የሆነውን ነገር በአጭሩ በመመልከት እንጀምር። አቶ አሊ ቀደም ብለው እንደነገሩን የአካባቢው ተወላጆች ያላችሁበት ማህበርን ነው የሚወክሉት። ባለፈው ቅዳሜ ምንድን ነው የሆነው? እርስዎ እስከሚያውቁት ድረስ በተጨባጭ የሆነውን ባጭሩ ይንገሩን። ያለፈው ቅዳሜ የተከሰሰው ነገር በጣም አሳፋሪ፣ በጣም ያዝን ነገር ነበረ። እንደሰማችሁ ኢትዮጵያ ውስጥ የሚኖሩ ሌላ ብሔር ተወላጆች ከተማሪዎች ማለት ነው ያው ሀብታቸው ተሰርተዋል ቸው ተቃል ወታቸው ይቀጥዋል የእምነት ቤታቸው ቤተክርስቲያኖች እስከ እስከሰባት የሚደርስ ተቃጥለዋል። የተወሰነ አካባቢ ደግሞ ቄሶች ያቀለዋል። ስለዚህ ይሄ ችግር መነሻው ስናየው ሁለት ነገሮች ናቸው ውስጥ አንዱ የሶማሌ ክልል መስተዳደር የነበረው አቅባአብ እኔ ካልማራው የሶማሌ ክልል ምንም እንዳይቀር ሁሉም አፍርሶ እንዲሄድ የሶማሌና የሌሎች ኢትዮጵያ ህዝብ ጠላቻ ለመስጠር አሁን ቤተክርስቲያኖች ለመቃጠል ሌላ አላማ ደግሞ ከኢትዮጵያ ከእምነት የተነሳ ግጭት ለማስፈር ነው። የተለያዩ ቦታ ኢትዮጵያ ውስጥ ያለው መስጊዶች እንዲቃጠል ወቃ። ስለዚህ መስጊዶችን ከተቃጠለ ሁለቱ እምነት መካከል የተፈጠረ ግጭት ነው ማለት ነው። ይሄንን ግጭት ደግሞ ከተፈጠረ ወቃ ሀገሩ ፈርሰዋል ማለት ነው። ሀብት ብቻ ሳይሆን ይሄንን አላማ ሌላ ትላልቅ የቀድሞ ባለስልጣናት የሚያበረው ሰዎች እጅም አለበት። ተጣርቶ ይህ ጉዳይ ምንቹ የነበሩ ሰዎች ከኋላ የነበሩ ሰዎች ህግ ፊት በፊት መቅረብ አለባቸው አቶ ደምሰው የእርስዎ ድርጅት የኢትዮጵያ ሰብአዊ መብት ኮሚሽን በአካባቢው ቅርንጫፍ ጽህፈት ቤት አላችሁ በየጊዜው ተከታትላችሁ መግለጫ ታወጣላችሁ እስኪ ባጭሩ በጅጅጋ ያለውን ሁኔታ ኮሚሽኑ እስከደረሰበት በተጨባጭ ባለፈው ቅዳሜ የተፈጠረውን ሁከት እንዴት ነው የገመገማችሁት ምንድን ነው በተጨባጭ የሆነው መልካም አሉላ፣ ባለፈው ቅዳሜ የተከሰተው ነገር ቀደም ሲል ያሉት ተናጋሪ እንደገለጹት እጅግ አጸያፊ ተግባር ነው። የሆነው ነገር ምንድን ነው? በአካባቢ የሰዎች ተዘዋውሮ የመስራት መብት፣ በሕይወት የመኖር መብት፣ ንብረት የማፍራት መብት እንዲሁም ደግሞ የአምልኮ ነጻነትን ጭምር የሚጋፋ ብቻ ሳይሆን ለመግታት ያለመ እንቅስቃሴ እንደሆነ እንወስዳለን። ጥቃቱ በዋነኝነት በብዙሀኑ በነጋዴው ማህበረሰብ እና በሌሎቹ ላይ ያተኮረ ቢሆንም ምናልባት ብሔር ተኮር ብል ጉዳዩን የሳትኩ አይመስለኝም፣ ምክንያቱም ተጠቂዎቹ ሌሎች ስለነበሩ። እሱ ብቻ ሳይሆን አካባቢው ላይ የሰው ህይወት መጥፋቱ፣ ቤተክርስቲያናት መቃጠላቸው፣ ንብረት መውደሙ ሌላ ጉዳይ ሆኖ ከአካባቢው ለመውጣት እንኳን ፍላጎት የነበራቸው ሰዎች አሁን ባለም መረጃ መውጣት ያልቻሉበት ሁኔታ እንደነበረ ነው የሰማነው። ተደረሱ ጥቃት አኳያ ስናየው አሁን መጀመሪያ ጥቃት እስከደረሰባቸው ተቋማት ጥቃቱ ሰለባ የሆን ነው። በመጀመሪያ እኛን የኢትዮጵያ ሰብአዊ መብት ኮሚሽን የዲሞክራሲ ተቋም ነው። ጽህፈት ቤታችን ተቃጥሏል። ንብረት ወድሟል። መኪና ተወስደዋል። ኮምፒውተሮች እንደዚህ ተወስደዋል፣ ተዘርፈዋል። ዶክመንቶች ተቃጥለዋል። አንድም የተረፈ ነገር የለውም። እንግዲህ ይሄ ለምን ሆነ የሚለውን ካየን ባለፉት ጊዜያት አሉና ባለፈው፣ አንተም እንደምታስታውሰው የቀረቡ ቅሬታዎች ነበሩ። በሶማሌ ክልል የሀገር ሽማግሌዎች የቀረቡ ቅሬታዎች ነበሩ። ሌሎችም በቡድንና በግል የቀረቡ ቅሬታዎች ነበሩ። እነዚህ ሁሉ እንዲጣሩ እጅጋ ከተማ ለሚገኘው ቅርንጫፍ ጽፈት ቤታችን ልከን ነበረ። ባለሙያዎቻችን ይህንን እንዲሰሩ እንዲያጣሩ። ይሁንና ይህንን በማጣራት ስራ ላይ ሳሉ ወከባና የተለያየ እንግልት ይደርስባቸው ነበር። በዛ ሂደትም ሆነው ሁሉ መራፍራው ለማጠናቀቅ የደረሱበት ሁኔታ ነው የነበረው። ዶክተር እስማኤል ቀደም ብሎ እንደገለጹ ለረጅም ዓመታት የዘለቀ በመብት ጉዳዮች ላይ የሚሟገት ድርጅት ነው የሚመሩት የኢትዮጵያ ሶማሌዎች ዲሞክራሲያዊ ምክር ቤት። እናንተ እስከተረዳችሁት ድረስ የሆነው ምንድን ነው? ለሞቱት ሰዎች በጣም ሐዘኔን አስተላልፋለሁ። በዛ በንብረት ላይ የደረሰባቸው ሰዎች ፕሬዚዳንቱ ይሄንን ያደረጉት እኔ ከሞት ሰርዶ አይቀል የሚለው አይነት ነው የጀመሩት። ይህንን ደግሞ ከዚህ በፊት ወደ ኋላ ተመልሰን ብንመልከት እንደዛ አይነት ድርጊት ያደረጉ ነበር እና ምንም አዲስ ነገር አይደለም። ግን በተለይ አሁን አዲሱ ይሄ ኢትዮጵያ ውስጥ ለውጥ ከመጣ በኋላ ለመጀመሪያ ጊዜ ትንሽ የዴሞክራሲ በመጣበት ጊዜ የእኛ ሕዝቦች እዛ ከአንድ ሺ አምስት መቶ በላይ ድሬዳዋ ውስጥ ስብሰባ ነበራቸው እና እሱ የሞከረው እንደ ድሮ ተው ድሮ ኢትዮጵያ ውስጥ የሆነው ስብሰባ ማካሄድ ይቀርና በውጪም ስለ እሱ ነገር አንድ ነገር ካነሳ ቤተሰቦች ማሰር መግደል ነበረ እና ይህንን አቤቱታ ብዙ አቅርበን የሚሰማ ጆሮ አልነበረም። በዛ እና ለማሳጠር እዛ ድሬዳዋ ውስጥ ትልቅ አይነት ስብሰባ እየተካሄደ በዚ በአይሻ በኩል አድርጎ የሱ ልዩ ፖሊስ የሚባል አለ። ነገሩን ለማፍረስ ሞክሮ ነበረ፣ አልተሳካለትም እና ከአስር ሺህ በላይ ሰዎች ወደ ጅቡቲ ገቡ። ሁለተኛው ደግሞ ሰዎቹ ከዚህ ስብሰባ በኋላ ወደዛ ለመሄድ እየሞከሩ ነበረ እና አሁን መጨረሻ ላይ የምናየው መውደቁ ላይ ስለደረሰ ሌሎቹን ኢትዮጵያኖች ላይ አንደኛ የእሱን ችግር የኦሮሞና የሶማሌ ጦርነት ለማስመሰል ከዚህ በፊትም አድርጓል። ሁለተኛው ደግሞ በዚህ በቤተ ክርስቲያኖች ላይ የእስልምናና የሙስሊም ጦርነት ለማስመሰል እና ራሱን ከዛ ለማውጣት ነው የሞከረው። ወደ አቶ ሙልጌታ ሊሄድ አቶ ሙሉጌታ እንደ ሕግ ባለሙያ የተፈጸሙትን ሁኔታዎች ይልቁንም ደግሞ ከሕግ አንጻር የፌዴራሉን መንግስት ጣልቃ ገብነት የሚጠይቁና የገባበትን ሁኔታ አስመልክቶ ከሚነሱ ጉዳዮች ጋር የተዛመዱ ሁኔታዎች እንዲመለከቱ ነው የጋበዝኩዎት። መቼ ነው የፌዴራል መንግስት በክልሎች ችግሮች ሲፈጸሙ ጣልቃ መግባት የሚችለው? የጅጅጋውን እንዴት ይመለከቱታል? አቶ ሙሉጌታ፣ እንግዲህ ሁለት ሉዓላዊ መንግስታት አሉ ብለን ነው የምናስበው በፌዴራሊዝም ውስጥ አንዱ የክልል መንግስት ነው። ሌላው ደግሞ የፌዴራል መንግስት ነው። በክልሎችና በፌዴራሉ መንግስት መካከል ያለ ግንኙነት አለ። ያ ግንኙነት የሚገዛው በሀገሪቱ ህገ መንግስት ነው። የሀገሪቱ ህገ መንግስት አሁን በቀረበው ጥያቄ ላይ ግልጽ የሆነ መልስ ይሰጣል ብዬ አስባለሁ እና አንድ ክልል ውስጥ የሆነ ችግር ሲፈጠር ፌዴራል መንግስቱ መቼ ነው መግባት የሚችለው ለሚለው ጥያቄ በመጀመሪያ ደረጃ ችግር ሲፈጠር ክልሉ ራሱ ችግሩን አድሬስ ማድረግ አለበት ተብሎ ይታሰባል። እና ክልሉ በራሱ ችግሩን ማስወገድ ካልቻለ የፌዴራል መንግስት እርዳታ መጠየቅ የሚችልበት አግባብ አለ። አንዱ ይሄ ነው። የክልል መንግስቱ እኔ ራሴ ችግሩን ማስወገድ ይችላለሁ ብሎ ካሰበ የፌዴራል መንግስትን ይገባል ተብሎ አይጠበቅም። ግን አንዳንዴ የክልሉ መንግስት ከአቅሙ በላይም ቢሆን ችግሩ ስኪል ከአቅሜ በእኔ አቅም ሊፈታ የሚችል ነው ብሎ ድርቅ ሊል ስለሚችል ይህንኑ አድሬስ ለማድረግ ህገ መንግስቱ ለፌዴራል መንግስት የሰጠው ስልጣን አለ። በመጀመሪያ ደረጃ ጠቅላይ ሚኒስትሩ ከካቢናቸው ሆነው የአስቸኳይ ጊዜ አዋጅ ማወጅ ይችላሉ። በአንድ በተወሰነ ክልል ከፈለጉ በአንድ በተወሰነ ቀበሌም ይሁን ከተማ የአስቸኳይ ጊዜ አዋጅ ማወጅ ይችላሉ። ሰራዊታቸውን ማስገባት ይችላሉ ከፈለጉ እና ይሄ የአስቸኳይ ጊዜ አዋጅ ደግሞ እንዴት እንደሚታወጅ ያው ህገ መንግስቱ በዝርዝር ያስቀምጣል። ሁለተኛው ፓርላማው ራሱ የህዝብ ተወካዮች ምክር ቤት በአንድ ክልል ውስጥ ከባድ የህግ ጥሰት አለ፣ በተለይ የዜጎች መብት እየተጣሰ ነው ብሎ ሲያስብ የፌዴሬሽኑ ምክር ቤት ጠርቶ ሁለቱም ምክር ቤቶች አንድ ላይ ቆጭ ብለው ችግር ተፈጥረዋል ና ይህን ችግር ለማስወገድ የፌዴራል መንግስት ጣልቃ ይግባ ክልል ውስጥ ብለው መወሰን ይችላሉ። ሶስተኛው አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ ጣልቃ እንዲገባ መወሰን ይችላል ይላል። ሌላው እና የመጨረሻው ጠቅላይ ሚኒስትሩ የጠቅላይ ጦር አዛዥ ነው፣ ኮማንደር ኢን ቺፍ ነው፣ የመከላከያ ሰራዊቱ እና የመከላከያ ሰራዊቱ ዋና አዛዥ እንደመሆኑ ጠቅላይ ሚኒስትሩ ህገ መንግስቱን የማክበርና የማስከበር ግዴታ አለበት ይላል። ጠቅላይ ጦር አዛዥ እንደመሆኑ መጠን የአገሪቱን ሰራዊት የማሰማራት ስልጣኑ ተጠቅሞ አንዳንድ ለምሳሌ በሚስጢር ሊካሄዱ የሚችሉ ወታደራዊ እንቅስቃሴዎችና እርምጃዎች ሊኖሩ ይችላሉ። ሰው ጠቅላይ ጦር አዛዥ መሆኑ የሚያስገኝለት ጥቃቅን ስልጣኖች፣ እሱም ተጠቅሞ አንዳንዴ ጣልቃ የሚገባበት ሁኔታ ያለ ይመስለኛል። ወደ መጨረሻው የጋቢና ዘገባችን ነው የምናልፈው። የወጣቱ የአስተዳደርና የምጣኔ ሀብት ሚና በሚል ርዕስ በትናንትናው ዕለት ከትናንት ወዲያ በአሜሪካ ድምፅ አማካይነት ውይይት ተካሂዶ ነበር። ከዓለም ሕዝብ ግማሽ የሚሆነው ከ30 ዓመት በታች የሆነ ወጣት ነው። የወጣቶችን የወደፊት ኑሮ የሚመለከቱ ተስፋዎቻቸውንና ፈተናዎቻቸው ደግሞ ምንድናቸው? የአሜሪካ ድምፅ ከአፍሪካ ከደቡብ ኤስያና ከማዕከላዊ ኤስያ አካባቢዎች ወጣቶችን የሚመለከቱ ማህበራዊ ምጣኔ ሀብታዊና አስተዳደራዊ ጉዳዮችን አስመልክቶ ውይይት ተሰናድቶ ነበር። መስታወት አረጋው የውይይቱን ጭብጥ ይዛለች። Hello, I'm Sara Zaman. Welcome to Thinking Forward, a Voice of America town hall that's a discussion with young international leaders. የወጣቶች ስራ አጥነት በእጅጉ መስፋፋቱ ከሚነገርባቸው ሀገራት ደቡብና ማዕከላዊ እስያ ፓኪስታን፣ ኢራቅ ኩርድ አፍጋኒስታንና እንዲሁም አፍሪካን የወከሉ በውይይቱ ተሳትፈው የወጣቶቹን ፈተናዎች አብራርተዋል። በደቡብ ማዕከላዊ እስያ ሀገራት የሚኖሩ ወጣቶችም ስራ አጥነትን፣ የከፍተኛ ትምህርትና የስራ እድሎችን፣ ሴት ወጣቶች የሚገጥሟቸውን ስራ አጥነትና የባህል ጫናዎች በተመለከተ ከህይወት ልምዳቸው ቀድሞ በተቀረጸ ምስል አካፍለዋል። ሁሉም በየሀገራቸው ተምሮ ወደ ስራ መሰማራትና ኑሮን በቀላሉ ማሻሻል ፈተና እንደሆነባቸው ይናገራሉ። በርካቶቹ ወጣቶች ትምህርታቸውን በከፍተኛ ጥረት ቢያጠናቅቁም የሚሰማሩባቸው የስራ መስኮች በቂ እንዳልሆኑ፣ የስራ እድሉን ያገኙትም የወር ገቢያቸው አነስተኛ እንደሆነና ኑሯቸውን ማሻሻል እንዳልቻሉ ተናግረዋል። በውይይቱ ላይ ከተጋበዙት መካከል ደቡብ አፍሪካዊው የኔልሰን ማንዴላ የልጅ ልጅ ዳባ ማንዴላ አንዱ ነበር አፍሪካ ራይዚንግ ፋውንዴሽን የተሰኘ በወጣቶች የሙያ እድገት ላይ የሚሰራ ድርጅት መስራችና ስራ አስኪያጅ ነው። በአፍሪካ ወጣቶች በፖለቲካ መድረኮች እንዳይሳተፉ ከሚደርስባቸው ጫና ጀምሮ ለስራ አጥነት እንዴት እንደሚጋለጡ ምክንያቱን አብራርቶ ነበር ሪ ወጣቶች የተሻለ ትምህርት ለማግኘት ችለዋል። አሁንም ግን በተለያዩ የገጠራማ አካባቢዎች የደቡብ አፍሪካ ክልሎችም የተሟላ የትምህርት አሰጣጥ የለም። በሚገባ ችሎታቸው በትምህርት ባለመዳበሩ ምክንያት ስራ የማግኘት እድላቸውም በጣም ፈታኝ ነው። የእኛ ድርጅትም ወጣቶች ላይ ትኩረት በመስጠት በቴክኖሎጂ እንዲበለጽጉ የስራ ፈጣሪ እንዲሆኑ እየተጋን እንገኛለን። በሌላ ወገን አብዛኛውን ቁጥር የሚይዙት ወጣቶች በእርሻ ስራ ላይ እየተሰማሩ በመሆናቸው የተሻለ አምራች እንዴት እንደሚሆኑና ከዛም አልፎ ረሃብን እንዴት መከላከል እንደሚችሉ ሥልጠና እንሰጣለን። የተባበሩት መንግስታት ባወጣው መረጃ መሰረት በዓለማችን 66 ሚሊየን የሚሆኑ ወጣቶች ስራ አጥ ናቸው። 145 ሚሊየን የሚሆኑ በስራ ገበታ ላይ የሚገኙ ወጣቶች ደግሞ መሰረታዊ ፍላጎቶቻቸውን እንኳ ማሟላት የማይችሉ እንደሆኑ ዘግቧል። በውይይቱ ላይ ከተሳተፉት መካከል ኩርድ አሜሪካዊቷ ሮዳን በላይ ወጣቶችን በትምህርት በማጎልበት ለስራ ማዘጋጀት ላይ ትኩረት መስጠት ብቻ ሳይሆን ቀጣሪዎቹም ድርጅታቸው ለረጅም ጊዜ በስኬት እንዲቀጥል መላ መበጀት እንዳለበት ልምድ ያላቸው የመንግስትም ሆነ የግል ተቋማት ወጣቶችን ያሳተፈ አሰራር መንደፍ እንዳለባቸው ጠቁማለች። ሌላዋ የውይይቱ ተሳታፊ ናስሬን አሊ ቸሪሃኒ አፍሪካ የተባለ ድርጅት ከመሰረቱት ውስጥ አንዷ ናት። ኬንያ ውስጥ ከወጣቶች ጋር የተለያዩ የግል የስራ መስኮችን እንሰራለን። ከፍተኛ ችሎታና እውቀት ያላቸው ነገር ግን ችሎታቸውን እንዴት ወደ ተግባር እንደሚለውጡት የማያውቁ ወጣት ሴቶች በርካታ ናቸው። ስለዚህ ወጣቶችን በቀለም ትምህርት ማጎልበት ብቻ ሳይሆን እውቀታቸውን እንዴት እንደሚጠቀሙበት ተጨማሪ ስልጠና ሊሰጣቸው ይገባል። የወጣቶችና የሴቶች የፖለቲካ ተሳትፎ ማደግ እንዳለበትና ወጣቶች ለሀገር እድገት በተሻለ መደመጥና መታመን እንደሚገባቸውም በውይይቱ ተነስቶ ነበር። ወጣቶች የአዲስ ጉልበትና አስተሳሰብ ባለቤቶች በመሆናቸው ለሀገራቸው ብቻ ሳይሆን ለመላው ዓለም ለውጥን ማምጣት እንደሚችሉም በውይይቱ ተነግሯል። ይህ ሊሳካ የሚችለው ደግሞ ትምህርት በጥራትና በስፋት ሲዳረስ እንደሆነም ተጠቅሷል። በመጨረሻም የኔልሰን ማንዴላ የልጅ ልጅ የሆነው ዳባ ማንዴላ ከአያቱ የተማረውን በተለይም ለወጣቶች የሚያስተላልፈውን መልእክት እንዲያጋራ ተጠይቆ ነበር። ብዙ ነገሮችን ከአያቴ ተምሬያለሁ። ብዙዎቻችን እሱ የጻፈውን መጽሐፍ የማንበብ ዕድል ያገኘን ይመስለኛል። አንዱ ያስተማረን ነገር ምንድን ነው? ራስህን ከጠላትህ ከማራቅና ከመከላከል ይልቅ አብረኸው ብትሰራ፣ ቆይቶ በእርምጃ ሁሉ አብሮ ይጓዛል የሚለውን አስተሳሰቡን ነው። ሌላው ደግሞ አንድ ሰው ፍቅርንም ጥላቻንም በቀላሉ መማር እንደሚችልና ከጥላቻ ይልቅ ፍቅር ለሰው ልጅ ቅርብ እንደሆነ አስተምሮናል። በመጨረሻ መናገር የምፈልገው ምንድን ነው፣ እኛ ወጣቶች የሕይወታችን ዕጣ ፋንታ የምንወስነው ራሳችን መሆናችንን እያንዳንዳችንም በግላችን የምንወጣቸው ኃላፊነቶች እንዳሉና ፈተናዎችን ለማለፍ የተሻለ የሕይወት አቅጣጫ ላይ ራሳችንን ለማግኘት በርትተን መሥራት እንደሚገባን አስባለሁ። ይተጋናቴ አስገደላቸው ማሄላለሁ No danzo yo, etanara el el እንግዲህ የዛሬው የጋቢና ጉዟችን በዚህ ወደ መጠናቀቁ ነው። አዎ፣ ፌስቡክ አትቪያ ማሪክ ላይ ከናፈቅ ናችሁ እንግዲህ ታገኙናላችሁ። ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሰው ስናስተናግዳችሁ አመሸነውን የምስታወት አራጋው ና ሄኖክ ሰማግዜርን ዝግጅታችንም በቴክኒክ የመራው ሞክቤል ያበሮ ነው። ከታላቁ ሲድራክ ጋ በመሆን ነው የምንሰናበታችሁ። መልካም ምሽት። Sonen raadiyoon isa